አቶ ታምራት እንግዲህ እንደ ገለጹልኝ ራሱ ኢህአደግ በትንቅንቅ ውስጥ ነው ያለው። እንግዲህ በዚህ በአዲስ አስተሳሰብ ብልጭታና በአሮጌው አካሄድና አስተሳሰብ መካከል ያለ ትግል ውስጥ ነው፣ ቀውስ ውስጥ ነው ያለው እርስዎ እንደሚገልጹት። ለመሆኑ በዚህ ውስጥ ከትግሉ ከዚህ ከተያዘው መንገድ ውጪ ከለውጥ ውጪ ከህገ መንግሥታዊውና ከህጋዊው አካሄድ ውጪ ስልጣንን የመቆጣጠር ስጋት ያለ ይመስሎታል በሀገሪቱ ውስጥ በሁከትም ይሁን በመፈንቅለ መንግስት መንገድ? ከጥያቄ ውጪ አላረግም። ባለፈው ጊዜ በአንድ ቃለመጠይቅ በሌላ ሬዲዮ በአንድ ሬዲዮ ቃለ መጠይቅ ከኤስቤኤስ ጋር ባደረግኩት ቃለ መጠይቅ ገና የአስቸኳይ ጊዜ አዋጁ ሳይታወጅ በፊት ምን ሁኔታዎች ሊመጡ ችሉ ይመስልሃል ብሎ ጠየቀኝና የሚታየኝ ሁለት ሁኔታዎች ነው። ወይ ኢህአዴግ ልብ ገዝቶ ሁኔታዎችን ተረድቶ፣ የለም ይህን ነገር መለወጥ አለብን ይል ይሆናል። አንዱ ሁኔታ ይሄ ነው። ነገር ግን ሌላም ሁኔታ አለ። አንድ አይነት የወታደራዊ አስተዳደር ሊመጣ ይችላል። ወታደራዊ የሆነ አምባገነነት፣ ወታደራዊ የሆነ አስተዳደር ሊመጣ ይችል ይመስለኛል በሚል ምክንያቱንም ገልጬ ነበር ሊመጣ የሚችልበትን ይሄ በሆነ በቀናት ጊዜ ውስጥ በሁለተኛው ቀን ነው ወይ በሶስተኛው ቀን የአስቸኳይ ጊዜ አዋጅ ታወጀ። እኔ እንደሚገባኝ የአስቸኳይ ጊዜ አዋጁ ወታደራዊ አስተዳደር ነው። ሌላ ስም ቢሰጠውም ኮማንድ ፖስት ከሚለው ስም ጀምሮ ወታደራዊ ነው። ለጠቅላይ ሚኒስትሩ ተጠሪ ነው ተብሎ ሲቪል ጠቅላይ ሚኒስትር የሚመራው መሆኑ ቢገለጥም፣ አንዳንድ ሌሎች አንድ ሁለት ሰዎች ናቸው መሰለኝ ሌሎች ቢኖሩም ነገር ግን በባህሪው ወታደራዊ፣ በአሰራሩም ወታደራዊ፣ በተወሰነ ደረጃ ህገ መንግስቱን ያቋረጠ አስተዳደር ነው። ህገ መንግስቱን ሽሯል። የሚሊተሪውና የደህንነቱ የበላይነት ያለበት ነው። ሚሊተሪው፣ ደህንነቱ፣ ፖሊሱ ናቸው እዛ ውስጥ ዋና ኃይል ያላቸው ከህገ መንግስታዊው አሰራር ያለው ህገ መንግስት እና ከሌሎች ከሲቪላዊ ከሆነ አስተዳደር ውጪ ኢኮኖሚውንም ፖለቲካውንም በጥታውንም ሁሉንም ተቆጣጥሯል በነገራችን ላይ ኢኮኖሚው ሳይቀር ተቆጣጥሮታል መሬት ሳይቀር ተቆጣጥሮ ነው የሚያሰር ስለዚህ በተግባር ወታደራዊ ነው ይሄ አስተዳደር አሁን ይሄ አስተዳደር እንዴት ይቀጥላል ሌላው ጥያቄ ነው ጠቅላይ ሚኒስትር አብይንም የሚጠብቃቸው ኢንፋክት የመጀመሪያው እንደው የመጀመሪያው ጥያቄ እሱ ነው ይሄንን አስቸኳይ ጊዜ አዋጅ ማፍረስ እና ማሻር አለባቸው ተገቢ ባልሆነ መንገድም ቢሆን ምክር ቤቱ አጽድቆታል ይህንን አዋጅ። ስለዚህ አሁን ማድረግ የሚችሉት ዶክተር አብይ እሳቸውና ካቢኔያቸውን አሳምነው በካቢኔያቸው አማካኝነት ካቢኔያቸውን የሚወክሉት እሳቸው ናቸው፣ ምክር ቤቱ እንደገና ይህንን ጉዳይ እንዲያየውና እንዲሽረው ማድረግ አለባቸው። ከዚህ በኋላ እንዲህ አይነት ሁኔታ ሊመጣ ይችላለሁ። የኔ ዝግ አይመስለኝም። ሁኔታዎች እርግጥ ተስፋ አለኝ ወደዛ እንደማይሄዱ እንዳይሄድ ምኞትም አለኝ ትም አለኝ። እዚህ ጋር አንዲት ነገር ትንሽ ግልጽ ላርግና አቶ ተምራት የአስቸኳይ ጊዜ አዋጅ በተወሰነ ደረጃ ህጋዊ ይመስላል። ህገ መንግሥቱን ተንተርሶ ለሕዝብ ተወካዮች ምክር ቤት ቀርቦ የሕዝብ ተወካዮች ምክር ቤት አጽድቆት የሚያልፍ ነገር ነው እና ህጋዊ ይመስላል። አንድ ጀነራል፣ የተወሰኑ ጀነራሎች፣ የተወሰኑ ወታደሮች ተነስተው ቤተ መንግስቱን ተቆጣጥረው ጠቅላይ ሚኒስትሩንና ሌሎችንም በቁጥጥር ስር ውለው ወይም አባረው ከዛ የመያዝስ አይነት ስጋት የኃይል ወታደራዊ ኩዴታ የማካሄድ ስጋት እሱ ነው እንግዲህ። አዎ እውነትህን ነው። ይሄኛው ህጋዊ የሚመስል ሽፋን ተሰጥቶታል በህገ መንግስት ቀርቦ በምናምን፣ ያው እሱ ራሱ ህገወጥነት ያለው መሆኑ ሌላ ጥያቄ ቢሆንም ህጋዊ ሽፋን ተሰጥቶታል። በቀጥታ በሚመጣ ወታደራዊ የሆነ ጣልቃ ገብነት ሁኔታዎች በጣም አደብዝዘውታል፣ ያንን ሁኔታ ቀደም ሲል እንደዛ አይነት ሁኔታ የነበረበት ነበረ። አሁን ያደበዘዙት ይመስላል። ከጥቂት ጊዜ በኋላ ደግሞ ዶክተር አብይ ቦታቸውን ይዘው ምን እንደሚሰሩ ግልጽ ካረጉ እና ጥቂት ሳምንታት ቢበዛ ጥቂት ወራት በኋላ ምን ሊሆን እንደሚችል ማወቅ የምንችል ይመስለኛል። ከአሁኑ ትንሽ ያስቸግራል ለመናገር። ግን በምን ላይ ይወሰናል ይሄ ጉዳይ? እንደገና በተለይ ደግሞ በሕወሓት አስተሳሰብ ላይ ይመሰረት ይመስለኛል። ምክንያቱም አሁን ወታደሩን ደህንነቱን የተቆጣጠሩት እነሱ ስለሆኑ በነሱ ሁኔታ ላይ በነሱ ዲስፖዚሽን ላይ ይመሰረታል። ግን ይመጣል ወይም አይመጣም ለማለት ጥቂት ሳምንታትን ማየት ያለብኝ ይመስለኛል። ከአሁኑ ቆሚት ባላረግ መርጣል እ ቅድም ሲነግሩኝ መፈረካከስ ከጀመረ ፓርቲው ህወሀትንም ቢሆን የትግራይ ህዝብም ቢሆን አያድነውም ብለውኝ ነበር እና ህወሀት የትግራይ ህዝብ ነው የትግራይ ህዝብ ህወሀት ነው የሚል እምነት አሎት ከልምዶም ይሁን ከአስተሳሰብ ከግምት ኢህአዴግ ውስጥ በነበርኩበት ጊዜ እንደዛ አይነት እምነት ነበረኝ። በኋላ ግን ነገሮችን ከተረዳው በኋላ ቅድም እንዳነሳሁት ህወሀት እና የትግራይ ህዝብ አንድ አይደሉም። አሁን ያለኝ አመለካከት አንድ አይደሉም ነው። እርግጥ ነው ህወሀት ሁልጊዜ ህወሀትና የትግራይ ህዝብ አንድ እንደሆኑ አድርጎ ለማሳየት ነው የሚሞክረው። ብዙ ጊዜ የምናየው ምንድን ነው? ከስብሰባዎች በኋላ ስብሰባ ይሰበሰባል። ስብሰባ በሚሰበሰብበት ጊዜ የሚያነሱት አንዱና ሁልጊዜ እየደጋገሙ የሚያነሱት ነገር ልጆቹ በትግል ውስጥ ተሰውተዋል ደምተዋል፣ ያንተ ልጆች ናቸው የሚሉ ጉዳዮችን ነው። እውነት ነው፣ የተሰውት የእሱ ልጆች ናቸው፣ የሞቱት የህዝቡ ልጆች ናቸው። ምንም ጥያቄ የለውም። ነገር ግን ያ ህወሀትንና ህዝቡን አንድ እንዲሆን ማህተም የሚሰጥ አርጌ አላየው። በተለይ ደግሞ ህወሀት ስልጣን ከያዘ በኋላ እኔ አንድ ነገር እምለው ነገር አለ። ምናልባት ለአንዳንዶች አይጥም ይሆናል ይሄ አባባል ግን የትግራይን ህዝብ ነው ያውቃለሁ። በዛ ትግል ውስጥ በነበርንበት ጊዜ በተለይ ደግሞ ተራውን ድሀውን ህዝብ አውቀዋለሁ። አርሶ አደሩን፣ ገበሬውን፣ በከተማ የሚኖረውን ድሀ፣ ብዙዎቹን ቦታዎች አይቻለሁ። ህዝቡን አውቃለሁ ብዬ አምናለሁ። እስከማውቀው ድረስ ሁለት ነገሮች አሉ። እውነት የሆነው አንደኛው፣ እውነት የሆነው ነገር ቲፒኤልኤፍ ወይም ኢህአዴግ በሚያደርጋቸው ነገሮች አብዛኛው የትግራይ ህዝብ ተጠቅመዋል ብዬ አላምንም፣ አልተጠቀመም። አብዛኛው የትግራይ ህዝብ ይሄንን በደንብ ኳሊፋይ ማድረግ ይፈልጋል። አብዛኛው የትግራይ ህዝብ በምልበት ጊዜ አርሶ አደሩ፣ ገበሬው፣ ደሃው፣ ታች ያለው ሰርቶ አደሩ፣ በከተማም ውስጥ ያለው ሰርቶ የሚበላው የመሳሰለው ኢቭን ሌላው ቀርቶ በመንግስት ስራ ውስጥ ያለውም ከጥቂቶቹ በስተቀር ይሄ ህዝብ አልተጠቀምም። ከዚህ ስርዓት ተጠቃሚ አይደለም። አሁንም በድህነት ውስጥ ነው የሚኖረው። ተጠቃሚ የሆኑት የትግራይ ተወላጆች እነማን ናቸው? በህወሀት ዙሪያ ሆነው ወይም በኢህአዴግ ዙሪያ ሆነው ያንን የፖለቲካ ስልጣን እየተጠቀሙ የተለያዩ ፕሪቪሌጅ ምንድን ነው ጥቅሞች ጥቅሞች ጥቅማ ጥቅሞችን ወይም ደግሞ ልዩ ሁኔታዎችን እያገኙ በመንግስት አሰራር ውስጥ ማለት ነው። ለምሳሌ በባንክ ብድር ይሁን በጉምሩክ አሰራር ይሁን መንግስት መስሪያ ቤቶች በሚሰጣቸው ፕሪቪሌጅ ጥቅማ ጥቅሞች አማካይነት በተለያየ መንገድ ሀብታም ሆነው አብዛኛውን ጊዜም ባልተጠበቀ ሁኔታ፣ በማይታመን ሁኔታ ሀብታ ካብተው የኢኮኖሚ ጥገኝነት ባለበት መንገድ ሀብታም የሆኑና ያለፈላቸውን አይደለም። ማለት እነዚህ አዲሱ የገዢ መደብ የራሱ የሆነውን አጋዥና መሰረት የሆነውን መደብ አዲስ መደብ ለመፍጠር ባደረገው እንቅስቃሴ ባለፉት ሀያ ሰባት አመታት፣ በተለይም ደግሞ ባለፉት አስራ አምስት አመታት የተፈጠሩ አዲስ ገዢ መደብ አባላት ናቸው። እነዚህ እኔም ማነሳ ያለሁት እነኛ እንድሆቹ እነሱ አልተጠቀሙም ባይ ነኝ። እነዚህኞቹ የተጠቀሙ ናቸው፣ ግልጽ ነው። አንዱ ይሄ ነው። ሁለተኛው የታዘብኩት ነገር የትግራይ ህዝብ ፍርሃት አሁን በተለይ የህዝቡ እንቅስቃሴ በጣም እየሰፋ በመጣበት ጊዜ ፍርሃት እያደረበት መጥቷል እንጂ ከዚህ በተጨማሪ የህወሀት መሪዎችም ራሳቸው ሄደው ያስፈራሩታል እንጂ በህወሀት ላይ የራሱ ጥያቄ አሉ፣ ብዙ ጥያቄዎች አሉ። ለምሳሌ የህወሀት መሪዎች ከዚህ ከማዕከላዊ መንግስትም ያሉት የህወሀት መሪዎች ሆኑ እዛው ክልል ውስጥ ያሉት የህወሀት መሪዎች ህዝብ ሰብስበው በተለይ ወደ ታች ወረድ ብለው ወደ ወረዳዎች እና ወደ ወደ ገበሬው ሄደው ህዝብ ሰብስበው ለብቻቸው በሚያነጋግሩበት ጊዜ ልክ ልካቸውን ነግረው ነው የሚልኳቸው እምልህ እስከ መጨረሻው። ይሄ በሌላው የኢትዮጵያ ክፍል ባለፉት ሁለት ሶስት አመታት የምናየው አይነት ህዝብ ተሰብስቦ መሪዎቹን በግልጽ እንደሚናገረው አይነት ብቻ ሳይሆን ከዛም በላይ ልክ ልካቸውን ነው ነግረው የሚለቋቸው። ክዳችሁናል፣ እናንተ የድሮዎቹ አደላችሁም፣ ለራሳችሁ ምቾት ነው የኖራችሁት እያሉ ይነግሯቸዋል። ገበሬዎቹ እናመጣለን ያላችሁትን ነገር አላመጣችሁልንም እያሉ ይነግሯቸዋል። ከዚህም በላይ ከሌሎቹ የኢትዮጵያ ህዝቦች ጋር አጋጭታችሁናል፣ እያጋጫችሁን ነው ብለው ይናገሯቸዋል በግልጽ። በትግራይ ውስጥም አፈና አለ። ነገር ግን አሁን የትግራይ ህዝብ ከሌሎቹ አሁን ካለው እንቅስቃሴ ጋር እንዳይነሳ ያደረገው ምክንያት ፍርሃት ነው። ፍርሃቱ ደግሞ የመጣው አንደኛ በህወሓት መሪዎች ምክንያት የተነሳ ነው። ሁለተኛ እሱ ግን ብቻ አይደለም። ሁለተኛ ግን ከሌሎቹ ህዝብ ከህዝብ ውስጥ ከሌሎች አካባቢዎች ጥንፈኛ ከሆኑ አካባቢዎች ይሄ ከየትም ሊመጣ ይችላል። አማራ ብሔረሰብ፣ የኦሮሞ ብሔረሰብ ከየትም ጥንፈኛ የሆኑ ሰዎች በትግራይ ህዝብ ላይ በሚሰጡት የጅምላ የደፈና አስተሳሰብና አስተያየት የተነሳ ነው። ይሄ ፍርሀት አላቸው። ይሄንን በግልጽ መናገር ያስፈልጋል። ይሄንን ደግሞ ማስወገድ ያስፈልግ ይመስለኛል። የህዝብ ለህዝብ አንድነትን ለመፍጠር ይሄንን ማስወገድ ያስፈልጋል። አሁን ወደ ጥያቄ ልምጣና ህወሀትን የትግራይ ህዝብ ቢሆን ሊያድነው አይችልም ያልኩባቸው ምክንያቶች እነዚህ ናቸው። የመጨረሻው መጨረሻ በሚመጣበት ጊዜ ህዝቡ ራሱ ከሌላው የኢትዮጵያ ህዝብ ጋር አለያያችሁን ብሎ መቆሙ አይቀርም። የትግራይ ህዝብ ኢትዮጵያዊነትን የሚክድ ህዝብ አይደለም። ተራው ህዝብ፣ ቅድም ስለው የነበረው ህዝብ፣ ይሄ መሪው እና ጥቅማ ጥቅም ውስጥ ያለውን ማለት አይደለም። አሁንም እንደገና ኢትዮጵያዊነትን የሚክድ ኢትዮጵያዊ አይደለሁም የሚል ህዝብ አይደለም። ከሌላው ህዝብ ጋራ ተጋምዶ በብዙ ታሪካዊ የደም ትስስሮች ውስጥ ያለፈ ህዝብ ነው በታሪክ በደምብ፣ በማህበራዊ በብዙ መንገዶች ይሄንን በቀላሉ መቁረጥ የህወሀት መሪዎችም ቢሆን አይችሉም። የሚያስቡ ከሆነም ባያስቡ ይሻላቸው ይመስለኝ። ስለዚህ ድርጅቱ የሚፈራርስ ከሆነ የሚበታተን ከሆነ የትግራይ ህዝብ ማያደናቸውም፣ ምክንያቱም ድርጅት ቢፈርስ የትግራይ ህዝብ ህዝብ ነው ይኖራል። ድርጅቱ ግን እንዲፈርስ የሚያደርገው የራሱ የሆነ ዳያሌክቲካዊ ሂደት አለ። ቅድም ያነሳሁት መጀመሪያ ቀደም ሲል በራሱ ውስጥ ተከልሎ የኖረ በራሱ የፖለቲካ መስመር የሪዮት ዓለም ተከልሎ ከውጭ ምንም አይነት ኤነርጂ እንዳይገባበት ያደረገ ድርጅት ነው። የራሱ የነበረውን ኤነርጂ ደግሞ ጨርሷል። በቃ ጨርሶ ኤነርጂው አልቆ አዲስ ሀሳብ የለም፣ አዲስ አስተሳሰብ የለም፣ አዲስ መስመር የለም። ያው የሚታየው ነው። ሁልጊዜ የሚባለው ነገር ተደጋጋሚ ነው፣ ተመሳሳይ ነው። ኪራይ ሰብሳቢ፣ አስተዳደራዊ በደል ምናምን ነው። ስለዚህ ከውስጥ የራሱ ድርጅቱ የነበረውን ኤነርጂ ጨርሶ ከውጭ ደግሞ ሌላ አስተሳሰብ፣ ሰውም ራሱ ከውጭ አስተሳሰብ ጋር ተገናኝቶ ሌላ ኤነርጂ አዲስ ኤነርጂ እንዳይገባ እና ድርጅቱን እንዳያድስ ከልለውታል። ኢንሹሌትድ ሆኗል። ሌላ እንዳይገባበት ራሱን ከልሎ ራሱን አጥሮ የኖረ ድርጅት ነው። ምንም አይነት ሀይል ደግሞ ድርጅት ብቻ ሳይሆን ማንም ሰውም ቢሆን አገርም ቢሆን ራሱን አጥሮ የኖረ ከሆነ ይሄ ህግ ነው፣ ይሞታል፣ ይፈረካክታል። ነገር ግን ህወሀት በዚህ አይነት እየሞተ በሚሄድበት ጊዜ ህዝቡ ግን ይኖራል። ህዝቡ እንደ ህዝብ ይኖራል። ምን ይሆን ይሰቃያል፣ ግን ይኖራል። ስለዚህ ነው ማያድ ነው። የቀድሞ ጠቅላይ ሚኒስትር ታምራት ላይኔ፣ ለመሆኑ ስሜቶ መንፈሶ ዛሬ እንዴት ነው? ታምራት ላይኔ ሰላም ነው ከራሱ ጋር ተምራት ላይ እኔ በጣም የሚገርምህ ሰለሞን፣ ከመቼውም ጊዜ በላይ በጣም በጣም ሰላም ነው ከራሱ ጋር ሰላም ፈጥሯል። ከራሱ ጋር ሰላም የፈጠረባች ምክንያት ደግሞ ሁለት ነው። አንደኛ እግዚአብሔርን አወቀ፣ ኢየሱስ ክርስቶስ የሚባለውን አምላክ አወቀ። እሱ ህይወቱን ለወጠው እስር ቤት እያለ ገና የዛሬ አስራ አምስት አመት ገደማ መሆኑ ነው አሁን አስራ ስድስት አመት ያ አዲስ ህይወት ሰጠው እግዚአብሔርን ከማያውቅበት እግዚአብሔርን ወደሚያውቅበት ህይወት ተሸጋገረ አንድ ሁለተኛ የዛሬው ታምራት ያለፉትን አመታት ከእስር ቤት ጊዜ ጀምሮ በነበርኩበት ጊዜ ነው ሂደቶችን በሙሉ መርምሮ ትክክል የሆነውን ያልሆነውን የተሳሳተውን ያልተሳሳተውን ሁሉ አይቶ ይቅርታ የሚያሰኘውን ይቅር ብሎ ገና እስር ቤት እያለ በግለሰቦችም ደረጃ ይቅር ብሎ ህይወቱን በይቅርታ የለወጠ ሰው ነው። ከእግዚአብሔር ጋር ታርቋል። ከራሱም ጋር ታርቋል። ሆፕፉሊ, ተስፋ አለኝ። የኢትዮጵያ ሕዝብም ቢሆን ይህንን ተረድቶኛል ብዬ አምናለሁ። እንደ በነበርኩባቸው አምስት ዓመታት በመንግስት እንትን ውስጥ ኃላፊነት ስትራክቸር ውስጥ እንደ ኢህአዴግ እንደ አካል እንደ ቡድን ለተደረጉት ነገሮች ሁሉ በእነኛ አምስት ዓመታት ተጠያቂ መሆኔን አውቃለሁ። ለዛም ይቅርታ ጠይቄያለሁ። ከዚህ በፊትም አሁንም ጠይቃለሁ፣ ሁልጊዜም እጠይቃለሁ። ምንም ችግር የለብኝም እኔ ይቅርታ በመጠየቅ ያላረኳቸው ያልሰራኋቸው ማላውቃቸው ነገሮች ብዙ የተባሉ ነገሮች አሉ። እንደው በግለሰብም የሚጠሉኝ ሰዎች አሉ። የሚጠሉኝንም ቢሆን እኔ አልጠላም፣ ይቅር እላለሁ፣ እወዳቸዋለሁ ከ ከፖለቲካ መስመርም አንጻር ከግል ከግል ሰብእናዬም አንጻር ብዙ ተምሬ ብዙ ነገር ተለውጦ ህይወቴ አዲስ መንገድ ላይ ነው ያለሁት። ለሀገሬ ደግሞ አዲስ ነገር እየተመኘው እየጸለይኩ ነው ያለሁት። እውነቴን ነው ምልህ፣ በጣም ተስፋ አለኝ። ለኢትዮጵያ በጣም ተስፋ አለኝ። በዚህ ሁሉ ምስቅልቅል ውስጥ በዚህ ሁሉ ቀውስና ዲስኦርደር ውስጥ አዲስ ነገር ይመጣል ብዬ በጣም ተስፋ አደርጋለሁ። ከሁሉም ደግሞ በላይ ተስፋ የማደርግበት ዋናው ምክንያት እግዚአብሔርን ስለማመን በዚህ ውስጥ ነው ያለሁት። አቶ ተምራት መቼም ስደውል ስለ አዲሱ ጠቅላይ ሚኒስትር ትንሽ ሀሳብ እንዲያካፍሉኝ ስለ እርስዎም ልምድ ትንሽ እንዲያካፍሉ ወደ አዲሱ ጠቅላይ ሚኒስትርም ወደ ሰውም እንደው ረጨት የሚያደርጉት ነገር ካለ ለመጠየቅ እንደው ለአንድ ለአስር ለአስራ አምስት ደቂቃ ላናግሮት በሚል ነበረ። ከአንድ ሰዓት በላይ ነው አሁን የተወያየ ነው። ይህንን ያህል ጊዜም ቆይተን የመነጋገሪያ የሚባሉ ነጥቦች ናቸው እንጂ የተነሱት አንኳር አንኳር የሚባሉ ነጥቦች ናቸው እንጂ የተነሱት። በእውነቱ መናገር ብንቀጥል የሚቆም አይመስለኝም። ወደፊት እያነሳን ዝርዝር ጉዳዮችን እርስዎ ያነሷቸው፣ የጠቃቀሷቸው ስለ ግል ህይወቶም ስለ ስራውም በችግርም ደረጃ በሌሎችም ሁኔታዎች ያነሷቸው ነገሮች አሉ። ዘርዘር እያደረግን እንደዚሁ መነጋገራችንን እንቀጥላለን። ለሰውም ትምህርት ነው ማወቅ ለሚፈልግም ሰው ደግሞ ጥሩ ዕድል መክፈት ነው የሚመስለኝ በእውነቱ። ለሰጡኝ ጊዜ፣ ለማብራሪያው በአድማጮቻችን ስም እጅግ በጣም አድርጌ አመሰግናለሁ፣ ክቡር ጠቅላይ ሚኒስትር ደህና አምሹ። እኔም በጣም አመሰግናለሁ ወንድሜ ሰለሞን፣ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክህ። የቢኦኤ ሰራተኞችም በሙሉ እግዚአብሔር ይባርካችሁ፣ በርቱ። አዲስ ባህል፣ አዲስ አስተሳሰብ፣ በመከባበር በይቅርታ በፍቅር በሰላም በሰፊነት በቻይነት እና በሰለጠነ ሁኔታ የሚፈጠርን አዲስን ትውልድ ህዝብ፣ እና የምትፈጠርን አገር ለማየት በጣም እጓጓለሁ። ይህም ይመጣል ብዬ አምናለሁኝ። በዚህ ሁሉ ማድረግ የምችለውን ነገር ለማድረግም ፈቃደኛ ነኝ። በተለይ አዲሱ ትውልድ ላይ በጣም ልብ አለኝ እና አመሰግናለሁ። በማንኛውም ጊዜ እንዳልከው ለመወያየት፣ በምንም ጉዳይ ላይ ቢሆን ለመወያየት እኔ ፈቃደኛ ነኝ። እግዚአብሔር ይባርክ። አሜን። እግዚአብሔር ይስጥልኝ። ደናምሽ አሜን።